97 እስከ 2010 ዓመት በኋላ ብቅ ያለ አጀንዳ በቀላሉ አልተገኘም። ሁላችንም ወደዚህ መድረክ ያልመጡት ተቃዋሚ ፖለቲካ ፓርቲዎችም ጭምር ሲጮሁ የነበረ ጉዳይ ነው። ውይይት መካሄድ አለበት። ሁልጊዜ ስልጣን ላይ ካሉ ፓርቲ ጋር ነው እና ከመንግስት ጋር ነው። ስልጣን ላይ ያለው ደግሞ ታሪካዊ ገጠመኝ ሆነ ኢህአዴግ ነው። ኢህአዴግ ደግሞ ካለሱ ውጭ የምትናገረው ሙሉ አይሆንም። አሁንም የኢትዮጵያ ራእይ ፓርቲ ፕሬዚደንት አቶ ተሻለ ሰብሮን ድምፅ ነው የሰማ ነው። ተቃዋሚዎች ከኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ባደረጉት ውይይት ላይ ተሳትፈዋል። ዝርዝሩ በአብይ ርዕስ ይቀርባል። ጤና ስጥልን የተከበራችሁ አድማጮቻችን እንደምን አመሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። እንደምናምሽታችኋል የዛሬ ማክሰኞ ጥቅምት 2 2008 ዓ ም ምሽት ፕሮግራማችንን ይዘን ቀርበናል። አስተናጋጆቻችሁ ቆንጅ ይታይና ሰለሞን ክፍሌ እንሆናለን። ንጉሡ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ ያለም ዜና ትናንት እሁድ የተካሄደው የጊኒው ፕሬዝደንታዊ ምርጫ የሎጂስቲክስ ችግሮች የነበሩት ቢሆንም ነጻና ፍትሐዊ የነበረ ይመስላል አሉ የአውሮፓ ህብረት ታዛቢዎች። የአውሮፓ ህብረት ታዛቢ ቡድኑና መሪው ፍራንክ ኤንገል ዛሬ ማክሰኞ የሰጡት ይህ አስተያየት ተቃዋሚዎቹ መሪዎች ምርጫው ለፕሬዝደንት አልፋ ኮንዴ ባደላ መልኩ ተጭበርብረዋል፣ ስለዚህም ውጤቱ ውድቅ መደረግ አለበት በማለት ካቀረቡት ስሞታ ጋር የሚጋጭ ነው። የአውሮፓ ህብረቱ ታዛቢ ቡድን ባወጣው ባለ አራት ገጽ መግለጫ ምርጫው በፊደል ቅደም ተከተል ተስተካክሎ በተዘጋጀ የመራጭ ስም ዝርዝር አለመሰናዳቱና የምርጫ ጣቢያዎች በስንት ሰዓት ይዘጉ በሚለው ዙሪያ ውዥንብር መፈጠሩን የመሳሰለ ቴክኒካዊ ስህተት የነበረው መሆኑን አመልክተዋል። ይሁን እንጂ የታዛቢው ቡድን መሪ ኤንግል ለቪኦኤ በሰጡት ቃል ተቃዋሚዎች ስፋት ያለው የድምፅ መስጫ ሳጥን የማጨቅና ድምፅን የማጭበርበር ተግባር ተፈጽሟል ሲሉ ያቀረቡት ውንጀላ በታዛቢዎቻችን ሊረጋገጥ አልቻለም ነው ያሉት። በድምፅ መስጫ ጣቢያዎች ልንታዘብ በቻልነው መጠን ሂደቱ ፍትሐዊ እንደነበረ ተረድተናል። ህዝቡ ማንን እንደሚመርጥ ራሱ ወስኖ ድምፁን መስጠቱና ሂደቱ ነጻ እንደነበረ ነው የተሰማ ነው ያሉት የታዛቢ ቡድኑ መሪ። በተያያዘ ዜና በጊኒ ትላንት የተካሄደው ፕሬዝደንታዊ ምርጫ የተጭበረበረ በመሆኑ ሌላ አዲስ ምርጫ መካሄድ አለበት ሲሉ የዲሞክራሲያዊ ኃይሎች ኅብረት የተሰኘው የዋናው ተቃዋሚ ፓርቲ መሪ ጥሪ አቅርበዋል። ሴሉ ዳሊን ዲያሎ እንደተናገሩት ምርጫው ለወቅቱ መሪ አልፋ ኮንዴ እንዲያደላ ተደርጎ የተዘጋጀ በመሆኑ ምክንያት ተቃዋሚዎች ዛሬ ወይም ነገረቡ ይገለጻል ተብሎ የሚጠበቀውን የምርጫ ውጤት አይቀበሉም ብለዋል። ለጊኒ ሰላምና መረጋጋት ሲባል ሌላ አዲስ ምርጫ መካሄድ አለበት ሲሉም አስገንዝበዋል። ሌላ ምርጫ ለማካሄድ ገንዘብ ከየት ይመጣል የሚል ጥያቄ ቀርቦላቸው ሲመልሱም በጊኒ አስተማማኝ ምርጫ ለማካሄድ በሀቅ የሚሰራ ድርጅት እጦት እንጂ ገንዘብ አይደለም ሲሉ ሴሉ ዳሊን ዲያሎ አስረድተዋል። ሌላዋ የሪፐብሊካን ኃይሎች አንድነት የተሰኘው ተቃዋሚ ፓርቲ መሪ ሲዲያ ቱሬ በበኩላቸው ትላንት ለአሜሪካ ድምፅ ራዲዮ ሲናገሩ በድምፅ መስጫ ጣቢያዎች 20 በመቶ የምርጫ ካርዶችና 30 በመቶ የካርድ ማሸጊያ ፖስታዎች አልነበሩም ብለዋል። በዚያ ላይ የጦር ሰራዊቱ አባላት በብዛት ወጥተው ለፕሬዝደንት ኮንዴ ድምፅ እንዲሰጡ ተደርገዋል ሲሉ አስረድተዋል። የዩጋንዳ ፕሬዝደንት ዮዌሪ ሙሴቪኒ እንደ ኤሮፓውያን አቆጣጠር በቀጣዩ ሁለት ሺ አስራ ስድስት አመተ ምህረት ሊካሄድ ከታቀደው ፕሬዝደንታዊ ምርጫ አስቀድመው በተቃዋሚዎች ላይ ጥቃት እንዲፈጸም እየቀሰቀሱ ናቸው ሲሉ ዋናው ተቃዋሚ መሪ ኪሳ ቢሲጂ ወነጀሉ። ቢሲጂ ይህንን ውንጀላ ያሰሙት ባለፈው ሳምንት መጨረሻ እሳቸውና አብረዋቸው ይጓዙ የነበሩ የፓርቲያቸው የዲሞክራሲያዊ ለውጥ መድረክ አባላት ሕዝባዊ ስብሰባ ለማካሄድ ከዋና ከተማዋ ከካምፓላ አራት መቶ ኪሎ ሜትር ርቀት ላይ ወደምትገኘው ሩኩንጉሪ ወረዳ በመጓዝ ላይ ሳሉ ፖሊስ ካዋከባቸው በኋላ ነው። ከዶክተር ቢሲጂ ጋር አብረው ይጓዙ የነበሩ የፓርቲው የአካባቢ ጥበቃ ጉዳይ ኃላፊ የሆኑ ሴት ፖሊስ አደባባይ ላይ ልብሳቸውን አስወልቆ እርቃነ ስጋቸውን ካስቀረ በኋላ እጆቻቸውን ጠፍሮ አንድ ፒካፕ መኪና ላይ ወርውረዋቸዋል ተብሎ ተወንጅሏል። እኛ የብሔራዊ ነጻው የምርጫ ኮሚሽንን ደንብ ለማስከበር ነው የተንቀሳቀስ ነው ይላል ፖሊስ መልስ ሲሰጥ። የፖሊስ ቃል አቀባይ ለሀገር ውስጥ መገናኛ ብዙሃን በሰጠው ቃል ዶክተር ቢሲጂ እጩነታቸው ገና በፓርቲያቸው አልጸደቀም። ስለዚህ ህዝባዊ ስብሰባ ሊያካሂዱ አይችሉም ሲሉ ተከራክረዋል። እሳቸው ግን እንደ ፖለቲካ መሪ ህዝባዊ ስብሰባ እንዳላካሂድ የሚከለክለኝ ህግ በሀገሪቱ የለም በማለት ይሟገታሉ። ቡሩንዲ ውስጥ ባለፈው ሐምሌ ወር ፕሬዚደንቱ ፒየር እንክሩንዚዛ እንደገና ከተመረጡበት አጨቃጫቂ ምርጫ ወዲህ ከአራት መቶ ሺህ የሚበልጥ ህዝብ ሰብአዊ እርዳታ ፈላጊ መሆኑን ተዘግቧል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ ባወጣው መግለጫ እንዳለው ቁጥሩ 500 ሺህ የሚገመት ህዝብ ለውከትና የመፈናቀል ሰለባነት ተዳርጓል። ከ500 ሺህ ህዝብ ውስጥ የሚበዛውን ለመታደግ 35 ሚሊዮን ዶላር የሚጠይቅ መሆኑንም ኦቻ ሳይናገር አላለፈም። ውከቱ ሊቀጥል መቻሉን ታሳቢ በማድረግም የኦቻ ባለሥልጣናቱ ቀደም ብሎ ለጥበቃ ያስፈልጋል ያሉትን የወጪ መጠን ከፍ አድርገዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን እንደገለጸው በቡሩንዲ 134 ሰው ተገድሏል። ዘጠና ሰዎች ላይ ሰቆቃ ተፈጽሟል። ብዙ መቶዎች በዘፈቀደ ታፍሰዋል። በመስከረም ወር ብቻ 704 ሰዎች ታስረዋል ብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሳውዲ አረቢያ ንጉስ አብደላ ባለፈው ወር ሜና ላይ በህዝብ መጨናነቅ ምክንያት ከደረሰው የብዙ ሰዎች ህይወት ያጠፋ አደጋ ተከትሎ ሀገራቸው የሀጂ ጉዞ አሰናጅነቷን መተው አለባት ተብሎ የሚቀርብን ማናቸውንም ሀሳብ አንቀበልም ሲሉ አስታወቁ። የሳውዲው ንጉስ ትናንት ሰኞ በሰጡት አስተያየት የሀገራቸውን ሀጂ ጉዞ ደህንነት አያያዝ በተመለከተ የሚሰማው ጥቅስ ኃላፊነት የጎደለው አስተያየትና ነቀፋ ሀገራችን ያላትን የአመታዊውን ሃይማኖታዊ ጉዞ ዝግጅት ኃላፊነት ላይ የሚያመጣው ለውጥ አይኖርም ነው ያሉት። የሳውዲ መንግስት የሰጠው በአደጋው የሞቱት ሰዎች ቁጥር 769 ላይ የተገታ ይሁን እንጂ አሶሽትድ ፕሬስ ባካሄደው ቆጠራ ላይ ተመስርቶ የተሰማው አዲስ አሀዝ ግን የሞቱት ሰዎች ቁጥር 1480 ይደርሳል ይላል። በዚህ አዲስ አሀዝ መሰረት በሀጂ ጉዞ ቁጥሩ ከምንጊዜውም የበለጠ ሰው ያለቀበት አደጋ ያደርገዋል። ደማስቆ ውስጥ በሚገኘው የሩሲያ ኤምባሲ ላይ ዛሬ ማክሰኞ ሸማቂዎች ሮኬት መተኮሳቸው ተገለጸ። ድርጊቱን የሩሲያ የውጭ ጉዳይ ሚኒስትር ሴርጌ ላቭሮቭ የእስላማዊ መንግስት ቡድን ላይ የሚካሄደውን ዘመቻ የሚደግፉ ወገኖችን ለማስፈራራት የታለመ የአሸባሪ ተግባር ሲሉ ጠርተውታል። ሮኬቶቹ የኤምባሲው ግቢ ላይ የወደቁት ቁጥሩ ብዙ መቶ ሕዝብ ሩሲያ ሶሪያ ውስጥ ላካሄደችው ወታደራዊ ዘመቻ ድጋፉን ለመግለጽ ደጃፉ ላይ ሕዝባዊ ስብሰባ በማካሄድ ላይ ሳለ ነው። በጥቃቱ በሰው ላይ ስለደረሰ ጉዳት የተገለጸ ነገር የለም። በመጨረሻም የኢራን ፓርላማ ሀገሪቱ ከስድስቱ የዓለም ሀያላን ቡድን ጋር የኒውክሌየር መርሃ ግብሯን በተመለከተ የደረሰችውን ውል የሚያጸድቀውን ህግ በዛሬው እለት አሳልፏል። የመንግስቱ የዜና አገልግሎት ኤርና ባወጣው ዘገባ መሰረት ህጉን 161 የምክር ቤት አባላት ደግፈው ድምፅ ሲሰጡ 59 ተቃውመውታል 13 ድምጽ ታቅበው አድርገውበታል። የዩናይትድ ስቴትስ ምክር ቤት የኒውክሌር ውሉን የሚገመግምበትን ወቅት ከአንድ ወር በፊት ማጠናቀቁ አይዘነጋም። በሂደቱ ሪፑብሊካን አባላት በተቃውሞ ድምጽ ሊጥሉት ያደረጉትን ሙከራ ዲሞክራቶቹ አባላት አክሽፈውባቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አሁን ወደ ኋላ ከሚቀርቡ ዘገባዎች ያንዱን ለቅምሻ። ሮክ ድንገተኛና ቀስበታዊ አደገኛ በሽታ ስለሆነ በደም መብሰስም ቢሆን፣ የአንጎል አርተሪዎች የደም መቀጃ ቧንቧዎች በመዘጋትም ቢሆን የመጀመሪያው ድንገተኛ ነፍስ የማዳን ጥረቱ ነው። ዶክተር ዳንኤል ተስፋዬ ይባላሉ። የሰማናቸው ናቸው፣ የነርቭና የአንጎል አማካሪ ሐኪም ናቸው። ከቅርብ ዓመታት ወዲህ በኢትዮጵያውያን ማህበረሰብ ውስጥ ከዚህ ቀደም ይታይ ከነበረው በበዛ ሁኔታ እየታየ መምጣቱ በሚነገርለት በሕክምናው አጠራር በእንግሊዝኛው ስትሮክ በመባል በሚታወቀው ድንገተኛና አደገኛ የጤና ሁከት ዙሪያ ከተጀመረ ተከታታይ ዝግጅት የወሰን ነው ነው ያሰማናችሁ። በሁለተኛ አጋማሽ ሐኪሞን ይጠይቁ ፕሮግራም ላይ ጠብቁ። አሁን የዕለቱ አብይ ርዕስ ይሄ፣ ገንዘብ በኋላ ዙሮ ዙሮ መከፈል የሚከፍለው ማን ነው ብለን ብንጠይቅ የኢትዮጵያ ህዝብ ነው የሚከፍለው። ይቅርታ ከአብዩ ርዕስ በፊት እኚህኛው ደግሞ ዶክተር አክሎግ ቢራራ የምጣኔ ሀብት ባለሙያ ናቸው። በምሽቱ ንግድና ማኅበረሰብ ፕሮግራም ይቀርባሉ። አሁን የዕለቱ አብይ ርዕስ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ያካሄዱት ውይይት መልካም እርምጃ መሆኑን ተሳታፊ የፖለቲካ ፓርቲዎች አስታወቁ። የተሻለ ውጤት እንዲገኝ ግን እንዲህ አይነቱ ውይይት ቀጣይነት ሊኖረውና በቂ የመገናኛ ብዙሃን ሽፋንም ሊያገኝ እንደሚገባው አሳስበዋል። ከመነጋገር በቀር ሌላ መንገድ ሊኖር አይችልም ሲሉም ለአሜሪካ ድምፅ ራዲዮ አስረድተዋል። ዘጋቢያችን እስክንድር ፍሬው በውይይቱ የተሳተፉ ሁለት የፓርቲ መሪዎችን አነጋግሮ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተቃዋሚ ፓርቲዎችን ያወያዩበት መድረክ በተለይ ሁለተኛውን የእድገትና የትራንስፎርሜሽን እቅድ አስመልክቶ የተዘጋጀ ነው። ምክንያቱ ምንም ይሁን ግን መድረኩ የሀገሪቱ መሪ ከተቃዋሚዎቹ ጋር የተወያዩበት የመጀመሪያ መድረክ ሆኗል። ጠቅላይ ሚኒስትሩም የተቃዋሚ መሪዎችን ጥያቄዎች በደብዳቤ እንጂ እንዲህ በአካል አዳምጠው አያውቁም። በአዲስ አበባው የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አዳራሽ በተዘጋጀው መድረክ ከተገኙት ተቃዋሚ ፓርቲዎች አብዛኛዎቹም የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ናቸው። ከነዚህ አንዱ የሆነው የኢትዮጵያ ራዕይ ፓርቲ ፕሬዚዳንት አቶ ተሻለ ሰብሮ እንደዚህ አይነቱ መድረክ ሁሉም ተቃዋሚ ፓርቲዎች ሲጠይቁት የነበረ መሆኑን አስረድተዋል። እስከ ስንት ዓመት በኋላ ከ97 እስከ 2010 ዓመት በኋላ ብቅ ያለ አጀንዳ በቀላሉ አልተገኘም። ሁላችንም ወደዚህ መድረክ ያልመጡት ተቃዋሚ ፖለቲካ ፓርቲዎችም ጭምር ሲጮሁ የነበረ ጉዳይ ነው። ሌላ ውይይት ይካሄዳል። ከማን ጋር የምንነጋገረው ውይይት መካሄድ አለበት? ሁልጊዜ ስልጣን ላይ ካሉ ፓርቲ ጋር ነው እና ከመንግስት ጋር ነው። ስልጣን ላይ ያለው ደግሞ ታሪካዊ ገጠመኝ ነው። ኢህአዴግ ነው። ኢህአዴግ ደግሞ ከለሱ ውጪ የምትናገሩ ሙሉ አይሆንም። አሁንም እሱ ባለበት መናገር ማሳፈር፣ መኮንን ማድነቅ ባለበት አድንቀህ የራሱን ፖሊሲ ብቻም ሳይሆን ወስደህ ተቀብለህ የሚትሄድበት አካሄድ አለ። ፖሊሲን ሳትቀይር ፕሮግራምን ሳትቀይር ዝባይ እስከሆነ ድረስ ስለዚህ ከዚ አንጻር ያየኸው እንደሆነ ዘግይት ያህል አስር ዓመት ለምን ተቀመጥ እንላለን እንጂ በራሱ ትልቅ እርምጃ ነው በዙም የሚቀጥል ከሆነ መድረኩ የተዘጋጀው ተቃዋሚዎች አንድም መቀመጫ ያላገኙበት የሕዝብ ተወካዮች ምክር ቤት ስራ በጀመረ በጥቂት ቀናት ውስጥ ነው። እናም አብዛኛዎቹ ተቃዋሚ ፓርቲዎች አምርረው በተቹት የምርጫ ሂደት የተቋቋመው ምክር ቤት ለመጪዎቹ አምስት ዓመታት የገዢው ፓርቲ ብቻ ሆኖ ይቀጥላል። የምርጫውን ሂደት ከተቹት ፓርቲዎች አንዱ የሆነው የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ተቃዋሚዎች የሚፈጠሩ እድሎችን ሁሉ እንደ አማራጭ መጠቀም እንዳለባቸው ያምናሉ። ከጠቅላይ ሚኒስትሩ ጋር በተካሄደው ውይይት የተሳተፉት ዶክተር ጫኔ እንደሚሉት እንዲህ አይነት አጋጣሚዎች የህዝብን ጥያቄ ለማስተጋባት ይጠቅማሉ። ያንን የፓርላማ እድል ያላገኘ አካል ደግሞ ስለ ኢትዮጵያ ህዝብና ስለ ህግ፣ ስለ አዋጅ ምንም አያገባውም ማለት አይደለም። ከፕሮግራሙ አንጻር፣ ከሚታዩ ክስተቶች አንጻር፣ ከነባራዊ ሁኔታዎች አንጻር፣ የኢትዮጵያ ህዝብ ከሚያነሳቸው ጥያቄዎች አንጻር ያንን የኢትዮጵያ ህዝብ ጥያቄና የሚታዩ ክፍተቶችን በፓርላማ ብቻ አይደለም መታየት ያለበት፣ በተቃውሞውም ጎራ በዚህ በኩል መድረክ ከተገኘ ያ ሊገለጽ ይገባል ብለን ነው የምናስበው በእኛ በኩል እና ይሄ መድረክ ጥሩ ጅምር ነው ያልነው ለዚህ ነው። በፓርላማ ያላገኘነውን መብት በዚህ መንገድ ካገኘን የፓርላማ አይነት ነው ማለት አይደለም። ይሄ የውይይትና ሀሳብ የማንሸራሸሪያ አስተያየቶት የመስጫና ወደ አንድ መንግስት ወደ አንድ አስተሳሰብ እንዲሄድ ህዝብን የሚጠቅም አይነት እንዲያደርግ ክፍተት ለመጠቆም የምንጠቀምበት መንገድ ይሆናል ማለት ነው። በመድረኩ ሁለተኛውን የእድገትና ትራንስፎርሜሽን እቅድ አስመልክቶ በሚመለከታቸው የመንግስት አካላት ገለጻ ተደርጓል። ተቃዋሚዎችም አስተያየት ሰጥተዋል፣ ሀሳብ አቅርበዋል። እቅዱ የሰብአዊና የዲሞክራሲያዊ መብቶችን መከበር እንዲያካትት መጠየቃቸውን አቶ ተሻለ ሰብሮ በምሳሌነት ጠቅሰዋል። ትልቁ ነገር ኢኮኖሚ አደገ፣ ኢኮኖሚ ላይ ችግር የለብንም፣ ይፈልገ አሁድ አሃዝም ይሰጥ። ምናየው ነገር የምንደግፈው ነው። ከኋላ ነን እኛ ብንሆን ከዛ በላይ እንሰራለን የምንለ ሰዎች ነን። ኢህአዴግ የሰራን በመቀበል በማድነቅ ቀጥል እያል ነገር ግን ለምን ግማሽ ተላጭተህ ግማሽ ታጎፍራለህ? ለምን በአንድ እጅ እጭ ታጨበጭባለህ? ነው የኛ ጥያቄ። ስለዚህ ዲሞክራሲ ገና እንጭጭ ነው። ኦልሞስት እንደሌለ ወይም ወደፊት ከመሄድ ወደኋላ እየሄደ እናያለን። ሁለተኛ፣ የሰብአዊ መብት ትልቁ ኢትዮጵያዊነት ገጽታችንን እያበላሸ ለረዥም ዓመታት እየሄደ ያለ የነበረ እየቀጠለም ያለ ጉዳይ ነው። የግለሰብ ነጻነት ጉዳይ አሁንም ጥያቄ ምልክት አልፎ ችግር እየፈጠረብን ነው። የብሔራዊ መግባባት ትልቁ ብሔራዊ ፓርቲ አጀንዳችን ነው። ነክሰን ይዘነዋል። እስከ መጨረሻ እንሄዳለን። ያንንም ማን ከማን ጋር እየተጣለ በማለት ነገ በሰዓት አንደኛው ሰዓት ላይ ለመሯሮጥ ካለ በስተቀር ይሄ ለዚህም ዋጋ አልሰጠም። እጅግ ብዙ የምናነሳቸው ነገሮች አሉ። ኢኮኖሚም ቢሆን በእውነት በነፍስ ወከፍ ደረጃ ስንመለከት ሰው እንኳን ሶስት አንድ ለመብላት እየተቸገረበት እንዳለ ግልጽ ነው። የረሃብ ጉዳይ ቅድመ ዝግጅቱ ሲወራ እንደነበረ እንዳለ እናያለን። ኃይለማርያም ደሳለኝ ከተቃዋሚዎች ጋር ለመጀመሪያ ጊዜ የተገናኙት በ2002ቱ ምርጫ ፓርቲያቸውን ኢህአዴግን ወክለው ሲከራከሩ ነው። ያኔ ደግሞ በፓርላማው የመንግስት ተጠሪ ሚኒስትር ነበሩ። ጠቅላይ ሚኒስትር ከሆኑ በኋላ የተካሄደው የሰሞኑ መድረክ ግን በእርሳቸው ላይ ያነጣጠሩ የግል አስተያየቶች ጭምር የተነሱበት መሆኑን የኢዴፓው ፕሬዝዳንት ዶክተር ሚዛን ይከብድ አብራርተዋል። እንደ ግል የመንግስት ተጠሪ በነበሩበትም ወቅት አውቃቸዋለሁ። እኔም ፓርላማ በነበርኩበት ወቅት እና የሊደርሽፕ አክቲቪቲ የአክሽን ሰው መሆናቸውን ነው እኔ የምረዳቸው፣ በዛን ወቅት ማለት የተግባር ሰው መሆናቸውን ነው በዛን ወቅት የምረዳው እና እውነትን በተቻለ መጠን ለማውጣት ጥረት የሚያደርጉ ሰው እንደነበሩ አውቃለሁ። አሁን በጠቅላይ ሚኒስትር ደረጃ ከተሾሙ ጊዜ ጀምሮ የነበረው ሂደት ግን በተለይ ሟቹ ጠቅላይ ሚኒስትር ከሞቱ በኋላ ቦታውን ተረክቦ ስራ ከጀመሩበት ጊዜ ጀምሮ ያየናቸው ክፍተቶች ይኖራሉ። እነዚህ ክፍተቶች ሪሊ በስብሰባውም ላይ ቢሆን በግልጽ እና በሀቅ ከኛ ፓርቲ አባላቶች በግልጽ ግርማ ሞገሱት አጠዋል የመለስን ፎቶ እንጂ የእርስዎን ፎቶ ያየነበት መድረክ የትኛውም ቦታ የለም። ይሄ ችግር አለበት፣ በርሶ በኩል ይህን ለማስተካከል ነው ወይስ በአስፈጻሚው በኩል ይህን ለማስተካከል ምን ችግር አለበት? ስለዚህ የኢትዮጵያ ሕዝብ እንደ መሪ ሊያከብረውት የሚገባበት ስልቶች በጠቅላይ ሚኒስትር ጽሕፈት ቤት በኩል መሰራት የሚገባቸው ነገሮች መሰራት እንዳለባቸው በእኛ ፓርቲዎች አባላት በኩል ተጠቆሙ። ቆመዋል፣ እንደ ጥያቄ ተነስቷላቸዋል። ስለዚህ ሀሳቡን እስከ መጨረሻው ያስጨረሱበት ሂደት ነው ያለው። ምክንያቱም አሁን ቅድም እንደጠየከኝ መድረኩ ምን ያህል አሳታፊ እንደነበረ ያየነበት ሂደት ነው ያለው እና በዚህም ዙሪያ ላይ የመለሱት መልስ አልነበረም። መጨረሻ ላይም ቢሆን አስተያየቱ እንደ አስተያየት ይዘውት እንደሄዱ ግን እንረዳለን። ከዛ ውጭ ባለው ሂደት ግን እንደ አንድ የሀገር መሪና ጠቅላይ ሚኒስቴር በእንደዚህ አይነት ሁኔታ ላይ የመንግስትን ቁርጠኛ አቋም ይዞ መጥቶ የተቃውሞውን ጎራ በዚህም መንገድ አሳትፋለሁ ማለት በእኛ በኩል አንድ ትልቅ እርምጃ ጀምረዋል ብለን ነው የምናስበው። ይሄ እንደ ግል አመለካከታቸው ጥሩ እንቅስቃሴ ሊሆን ይችላል ብለን እናስባለን። ከጠቅላይ ሚኒስትሩ ጋር ያካሄዱት ውይይት በቂ የመገናኛ ብዙሀን ሽፋን አለማግኘቱን ተቃዋሚዎቹ ገልጸዋል። በዛ የሚንሸራሸሩ ሀሳቦች በአንድ አዳራሽ ውስጥ ተወስነው መቅረት የለባቸውም ነው ያሉት። መሰል መድረኮች በቀጣይነት ሊዘጋጁ እንደሚገባም ጥሪ አቅርበዋል። በመድረኩ ወደ ሀያ የሚጠጉ ተቃዋሚ ፓርቲዎች መሳተፋቸው ተገልጿል። መድረክ ሰማያዊና መኢአድ ግን አልተገኙም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ርዕስ ነበር ያደመጥነው። ወደ መጽሔት ትንታኔው ክፍለ ጊዜ እንሻገራለን። በተንቀሳቃሽ የመገናኛ ቴክኖሎጂ መረጃዎችን በመሰብሰብ ለአፍሪካ ሀገሮች ውጤታማ ፖሊሲ የመቅረጽና ውሳኔ የመስጠት አቅማቸውን ለመገንባት የሚያስችል ፕሮጀክት ተጀምሯል። መረጃዎቹን በእነዚህ አዳዲስ ቴክኖሎጂዎች አማካይነት መሰብሰብ አያሌ አዎንታዊ ውጤቶች እንዳሉትም ተገልጿል። ዘጋቢያችን መለስካቸው አምሐ ከአዲስ አበባ ከላከው ዘገባ ዝርዝሩን እናድምጥ። ዛሬ ረፋዱ ላይ አዲስ አበባ በሚገኘው በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የስብሰባ ማዕከል በተከፈተው የተንቀሳቃሽ ቴክኖሎጂዎች ጥቅም ለስታቲስቲካዊ ሂደቶች አውደ ጥናት ላይ እንደተገለጸው አብዛኞቹ የአፍሪካ ሀገሮች ስታቲስቲካዊ ስርዓት መሰረቱ ኋላ ቀርና በወረቀት ላይ እያተኮረ ነው። አውደ ጥናቱን በንግግር የከፈቱት በአፍሪካ የስታቲስቲክስ ማዕከል የመረጃ ቴክኖሎጂ ክፍል ኃላፊ ሚስተር ዶዜ እዚክ ባላይክ የስታቲስቲክስ ወይም አሃዛዊ መረጃዎች ለውሳኔ አሰጣጥ አስፈላጊነት ዛሬ በሁሉም ዘንድ ያገኘው ተቀባይነት የሚያከራክር አይደለም ብለዋል። የአፍሪካ ኢኮኖሚክ ኮሚሽንንና የአፍሪካ ሕብረትን ጨምሮ አያሌ ዓለም አቀፋዊ ተቋማት አህጉሪቱ ስታትስቲካዊ ብቃቷን እንድትገነባ የተለያየ ድጋፋቸውን ሲሰጡ መቆየታቸውንም ገልጸዋል። ይህ በሙሉ ስሙ በተንቀሳቃሽ የመገናኛ ቴክኖሎጂዎች መረጃዎችን በመሰብሰብ ለአፍሪካ ሀገሮች ውጤታማ ፖሊሲ የመቅረጽና ውሳኔ የመስጠት አቅማቸውን ለመገንባት የሚያስችል ፕሮጀክትም ዋናው ዓላማው ይኸው ነው ብለዋል። በመጀመሪያው የፕሮጀክቱ ምዕራፍ ከተካተቱት ሀገራት ኢትዮጵያ አንዷ ናት። አቶ ዘላለም ደስታው ከኢትዮጵያ የስታቲስቲክስ ማህበር ጽህፈት ቤት በአውደ ጥናቱ ላይ የጥናት ጽሑፍ ካቀረቡ አፍሪካውያን አንዱ ሲሆኑ የጥናታቸው ውጤት በሀገሪቱ የስታቲስቲክስ ስራዎች አካሄድ ሊኖረው የሚችለውን ተጽዕኖ ገልጸዋል። በምንሰራው በዚህ ፕሮጀክት ጥናት ነው እየሰራን ያለ ነው። ይህንን ለሌሎቹ ጥናቶች ይህንን ዘዴ አስፍተን ብንሰራ ውጤታማ ይሆናል ወይ የሚል የሙከራ ጥናት ነው እየተደረገ ያለ እና አንድ አመት ጊዜ የወሰደ ጥናት ነው። ውጤቱ የሚያሳየው ውጤታማ እንደሆነ ነው። ይህንን ለሌሎቹ ጥናቶች መረጃ የመሰብሰብ ሂደቶች ማድረግ የምንችል መጠቀም የምንችል መሆኑን የሚያሳይ ነው። በተንቀሳቃሽ የመገናኛ ቴክኖሎጂዎች አማካኝነት የሚሰበሰበው መረጃ በወረቀት ከሚሰበሰቡ መረጃ የሚመረጥበት ብዙ ምክንያቶች እንዳሉት የሚዘረዝሩት አቶ ዘላለም ጊዜ ወጪና አቅም ከመቆጠቡም በላይ የመረጃውን ጥራትም በብዙ መንገድ ከፍ ያደርገዋል፣ ይላሉ። እና ዋና ጥቅሙ ምንድን ነው? መረጃን በጊዜ ለሚፈለገው አገልግሎት ማዋል መቻል ነው። ሁለተኛ ደግሞ በመረጃ አሰባሰብ ሂደት ለሚፈጠሩ ስህተቶችን እና ችግሮችን በመቀነስ የመረጃውን ጥራት ማሳደግ መቻል ነው። ይሄ ዋናው ለሀገሪቱ የሚጠቅመው ምንድን ነው? መረጃን መሰረት ባደረገ ሁኔታ ውሳኔዎችን ለመወሰን ፖሊሲዎችን ለመቅረጽ፣ እቅዶችን ለማቀድ፣ በታቀደው መሰረት ደግሞ የሚከናወኑ ስራዎችን ደግሞ ለመገምገም እና ውጤቱን ለማየት ይረዳል ማለት ነው። የተንቀሳቃሽ መገናኛ ቴክኖሎጂዎችን ለመረጃ ስብሰባና ስርጭት ለመጠቀም የልማት መሰረቶች ስርጭትና ጥራት እጅግ አስፈላጊ መሆኑን የሚናገሩት አቶ ዘላለም ጥናቶቹ በተሰሩባቸው አካባቢዎች በዚህ ረገድ ያጋጠመው ችግር ምን እንደሚመስልም ተናግረዋል። አሁን ጥናት ባደረግንበት ቦታ ላይ ያገኘ ነው። የመሰረተ ልማት ጥሩ ነው ማለት ይቻላል። የሚያስፈልገው ለዚህ ተግባር የሚያስፈልገው መሰረተ ልማት ምንድን ነው? አንደኛ ኔትወርክ ነው። ይህ ሞባይል የኔትወርክ ማለት ነው። እሱም የሚያስፈልግበት ምክንያት ምንድን ነው? መረጃው በሚሰበሰብበት ቦታ ላይ ሆኖ ወደ ማዕከል እንዲላክ ለማድረግ ኔትወርክ ስለሚያስፈልግ፣ ኮኔክሽን ስለሚያስፈልግ ነው እና አሁን ባየናቸው ቦታዎች ያለው የኔትወርክ ሲስተም ጥሩ ነው። በቀላሉ ሳንቸገር ዳታውን መላክ ችለናል። በዚህ የፕሮጀክቱ የመጀመሪያ ምዕራፍ የታቀፉት የአፍሪካ ሀገሮች ጋምቢያ ከምዕራብ አፍሪካ፣ ኬንያ ከምስራቅ አፍሪካ፣ ቱኒዚያ ከሰሜን አፍሪካ፣ ካሜሩን ከማዕከላዊ አፍሪካ፣ ዚምባብዌ ከደቡባዊ አፍሪካ ሲሆኑ ኢትዮጵያ ከአይርላንድ መንግስት በተገኘ ልገሳ ከአምስቱ ሀገሮች ጋር መደባለቋን ከስብሰባው መካከል የተገኘው መረጃ ያመለክታል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች፣ ሁለተኛው የመጽሔት ትንታኔ ወደ ደቡብ አፍሪካ ይወስደናል። የጄኮብ ዙማ መንግሥት የዓለም አቀፍ ወንጀል ፍርድ ቤት አይሲሲ አባልነቱን እንዲያቋርጥ ከሀገሪቱ ገዢ ፓርቲ አፍሪካ ብሔራዊ ኮንግረስ ኤኤንሲ ጥሪ እንደቀረበለት የፓርቲው ማዕከላዊ ኮሚቴ አባል እንዲሁም ዓለም አቀፍ ግንኙነት ኃላፊ የሆኑት ኤድና ሞሌዋ ተናግረዋል። የአሜሪካ ድምፅ ዘጋቢ ጄምስ ባቲ ሞሌዋን በጉዳዩ ላይ አነጋግሯል። ባልደረባችን ጽዮን ግርማ እንደሚከተለው አጠናቅረዋለች። የጃኮብ ዙማ መንግስት የዓለም አቀፍ ወንጀል ፍርድ ቤት አይሲሲ አባልነቱን ማቋረጥ እንደሚገባው የደቡብ አፍሪካ ገዢ ፓርቲ የሆነው አፍሪካ ብሔራዊ ኮንግረስ ኤኤንሲ መወሰኑን አስታውቋል። የሱዳኑ ፕሬዝዳንት ኦማር አልበሽር ከዓመታት በፊት በዘር ማጥፋትና በሰብአዊ ዘር ላይ ወንጀል መፈጸም በዓለም አቀፉ ወንጀል ፍርድ ቤት ለቀረበባቸው ክስ የእስር ማዘዣ ተቆርጦላቸው እንደነበር ይታወሳል። በዚህ መሰረት ባለፈው ሰኔ ወር በደቡብ አፍሪካ ጆሀንስበርግ በ25ኛው የአፍሪካ ህብረት መሪዎች ጉባኤ ለመሳተፍ በተገኙበት ወቅት የደቡብ አፍሪካ ከፍተኛ ፍርድ ቤት ዳኞች እስሩ ተፈጻሚ እንዲሆን ቢወስኑም አልበሽርን በቁጥጥር ስር ለማድረግ ሳይቻል ቀርቷል። በወቅቱ አልበሽር ስብሰባቸውን አጠናቀው በሰላም ወደ ሀገራቸው ተመልሰዋል። ዓለም አቀፍ ወንጀል ፍርድ ቤት አይሲሲ እና ደቡብ አፍሪካም ከዚህ በኋላ አንገት ለአንገት ተናንቀዋል። የአፍሪካ ብሔራዊ ኮንግረስ ኤኤንሲ ማዕከላዊ ኮሚቴ አባል እና ዓለም አቀፍ ግንኙነት ኃላፊ ሞሌዋ ስለዚህ ሁኔታ ሲናገሩ ባለፈው ሰኔ ወር ለተከሰተው ለዚህ ጉዳይ አልበሽርን ለምን በቁጥጥር ስር እንዳላዋለች ደቡብ አፍሪካ ማብራሪያ እንድትሰጥ ባለፈው ሳምንት ከዓለም አቀፍ ወንጀል ፍርድ ቤት አይሲሲ ተጠይቃለች። እናም ፓርቲያቸው ፍርድ ቤቱ ለሌሎች ሀገራት በሚሰራበት እኩል ለአፍሪካ ሀገራት እየሰራ ባለመሆኑ ደቡብ አፍሪካም አባልነቷን እንድታቋርጥ በመወሰን ከአፍሪካ ህብረት ጎን ለመቆም መወሰኑን ያስረዳሉ። በአፍሪካ ህብረት ውስጥ የዓለም አቀፍ ወንጀል ፍርድ ቤት አይሲሲን በተመለከተ ያለማቋረጥ ግምገማ ሲደረግ እንደነበር ይታወቃል። ፓርቲያችን አፍሪካ ብሔራዊ ኮንግረስ አሁን አፍሪካ ህብረት በአይሲሲ ላይ ምንድነው የወሰነው ብለን ገምግመን ደቡብ አፍሪካ ከአይሲሲ ጋር ያላት ግንኙነት እንዴት ነው ብለን ፈተሽን። በመጨረሻም በእውነቱ ፍርድ ቤቱ ለአፍሪካ ሀገራት የሚሰጠው ግልጋሎት ሌላውን ሀገራት በሚያገለግልበት እኩሌታ አይደለም ብለን አምንናል። ሞሊዋ አያይዘው ሲናገሩ የእስር ማዘዣው የተቆረጠባቸው የሱዳኑ ፕሬዚዳንት ኦማር አልበሽር ለምን በቁጥጥር ስር እንዳልዋሉ አይሲሲ ማብራሪያ ከመጠየቁም አስቀድሞ ፓርቲያቸው ጉዳዩን ጊዜ ወስዶ ሲያስብበት እንደነበረ ነው። በጉዳዩ ላይ አፍሪካ ሕብረት ውሳኔ ካሳለፈበት ከዛሬ ሁለት ዓመት ጀምሮ ፓርቲያችን እየተከታተለ ነበር። በቃ ይኸው ነው የሆነው። አሁን ተግባራዊ ማድረጊያ ጊዜ ላይ እንገኛለን። ሞሌዋ ጨምረው ሲናገሩ ፓርቲያቸው አሁንም ቢሆን የዘር ማጥፋትንና በሰብአዊ ፍጡራን ላይ የሚፈጸም ወንጀልን ለማስቀረት በሚል አይሲሲ ለተቋቋመበት መርህ ትልቅ ግምት እንዳላቸው ተናግረዋል። ከዚህ በኋላ ግን እንዲህ ያሉ የዘር ማጥፋትና የሰብአዊ መብት ወንጀል ጉዳዮች ይህንኑ ጉዳይ ለመዳኘት በተቋቋመው አፍሪካ ፍርድ ቤት መታየት እንደሚችል ገልጸዋል። እንደ ደቡብ አፍሪካ መንግስት ከአይሲሲ ጋር ያለውን ግንኙነት ስንገመግመው በአፍሪካ ህብረት ስር በአፍሪካ አህጉር የሰብአዊ መብትን ጥሰት ለማስቀረት እና ተያያዥ ጉዳዮችን ለመዳኘት ከተጀመረው ፍርድ ቤት አሰራር ጋር ያልተያያዘ ነው። ስለዚህ እነዚህን ጉዳዮች ለማየት ከዚህ ፍርድ ቤት ጋር አብረን ለመስራት ከወዲሁ መጀመር አለብን። ሞሌዋ አያይዘውም ራሳቸው የዓለም አቀፍ ፍርድ ቤቱ አባል ሳይሆኑ ሌሎች ሀገራት አባል እንዲሆኑ የሚያስገድዱ ሀያላን ሀገራት እንዲሁም በአይሲሲ ላይ የሚያሳርፉት ያልተገደበ ስልጣን ጉዳይ ፓርቲያቸውን ጨምሮ እንደሚያሳስበው ይገልጻሉ። እንደሚታወሰው እነዚህ ሀያላን መንግስታት እራሳቸው የዚህ ፍርድ ቤት አባል ሀገራት አይደሉም፣ ግን ደግሞ ሌሎች ሀገራት የአባልነት ፊርማ እንዲፈርሙ ግፊት ያደርጋሉ። እኛ እንደ ደቡብ አፍሪካ የራሳችንን ውሳኔ ማሳለፍ እንችላለን። ስለዚህ ይህ ውሳኔም መከበር አለበት ብለን እናምናለን። ሞሌዋ አክለውም የሱዳኑ ፕሬዝዳንት አልበሽር ባለፈው ሰኔ ወር ለአፍሪካ ህብረት የመሪዎች ጉባኤ በደቡብ አፍሪካ በተገኙበት ወቅት በቁጥጥር ስር ያልዋሉት እንደ አፍሪካ ሀገር መሪነታቸው በአፍሪካ ህብረት ስብሰባ ላይ ሲገኙ ያለመከሰስ መብት ስላላቸው እንደሆነ ገልጸዋል። የመጨረሻው የመጽሄት ክፍለ ጊዜ ዘገባ ላይ ደርሰናል። የተከበራቸው አድማጮች፣ የታንዛኒያው ፕሬዚደንታዊ ምርጫ የቀረው ከሁለት ወር ያነሰ ጊዜ ሆኖ ተንታኞች ሰሞኑን እየተወያዩ ያሉት ገዢው ፓርቲ ስልጣኑን እንደያዘ ይቆይ ይሆን በሚለው ዙሪያ መሆኑ ይሰማል። በአጠቃላይ የምርጫ ዘመቻው ብዙ አዳዲስ ክስተቶችን ያሳየ እንደሆነ በመግለጽ ከናይሮቢ ያገኘነው የጂል ክሬግ ዘገባ ዝርዝሩን ያወሳል። አዲሱ አበባ ያቀርበዋል። የታንዛኒያው ፕሬዝዳንታዊ ምርጫ እየተቃረበና ምናልባትም ይህኛው ውድድር አገሪቱ ወደ ብዙሃን ፓርቲ ስርዓት ከተመለሰችበት እንደ አውሮፓ አቆጣጠር ከ1992 ምርጫ የበለጠና ከፍተኛ ፉክክርም የሚታይበት እንደሆነ ይሰማል። የወቅቱ ፕሬዝዳንት ጃካያ ኪኪዌቴ ከሁለት የሥልጣን ዘመን በኋላ ቦታውን ለመልቀቅ ቃል ገብተዋል። የምርምር ተባባሪ ባለሙያዋ አጆጋ አኒያማዱ ሎንዶን የሚገኘውና ቻታም ሃውስ የሚባለው የአፍሪካ ፕሮግራም አባል ናቸው። አሁን የምናየው ሁኔታ ባለፈው ዓመት ማንም ሰው ሊተነብይ የማይችለው ምርጫ እንደነበር ያለው ሁኔታ ይመስለኛል። ተመራጩ ፕሬዚዳንት በውል እስከሚታወቅ ድረስ ብዙ ሰዎች ተመራጩ ኤድዋርድ ሎዋሳ ናቸው ብለው ነበር። ምክንያቱም በፓርቲ ውስጥ ለብዙ ጊዜ የቆዩና ታዋቂም ስለነበሩ ነው። ነገር ግን የአገሪቱ ዋናው ገዢ ፓርቲ ባለፈው ሐምሌ ወር ፕሬዝዳንታዊውን ቅድመ ምርጫ አካሂዶ አንድ ሌላ ያልታወቀ እጩ መረጠ። የሥራ ሚኒስትር የነበሩት የጆን ማጉፉሊ ለገዢ ፓርቲ እጩ ሆኖ መመረጥ ለብዙ ሰዎች ያልተጠበቀ ዱብዳ ነበር። በዓለም አቀፍ ደረጃም ቢሆን ያን ያህል ታዋቂም አልነበሩም። በእርግጥ ታንዛኒያ ውስጥ በተለይም የስራ ሚኒስትር ሆነው በሚያገለግሉበት ጊዜ ታዋቂና የተከበሩም ነበሩ። ለታንዛኒያ እጅግ አስፈላጊ በሆኑ በእርሻ በመንገድ ስራና በልማት እንቅስቃሴዎች ዘርፈ ብዙ አስተዋጽኦ አድርገዋል። ኤድዋርድ ሎዋሳ ከ2005 እስከ 2008 እንደ አውሮፓ ቆጣጠር በነበረው የፕሬዚዳንት ኪክዌቴ የአመራር ዘመን በጠቅላይ ሚኒስትርነት አገልግለዋል። እንደ ምርጥ የፓርቲ አባል ዝነኛና ተሰሚነት የነበራቸው ለዋሳ በፕሬዝዳንታዊ ምርጫ ወቅት በእጩነት ብቅ እንዳሉ ወዲያው ደግሞ ወደ ገዢው ፓርቲ አባልነት እጥፍ ብለው መግባታቸው ይነገራል። አድሪየን ለባስ በአሜሪካ ዩኒቨርሲቲ የሥነ መንግሥት ተባባሪ ፕሮፌሰር ናቸው። ለዋሳና ሙስና የአንድ ሳንቲም ፊትና ኋላ ናቸው ይላሉ ከሙስና ጋር የተያያዘ ስም ነው ያላቸው። ጠቅላይ ሚኒስትር በነበሩበት ጊዜ ተቃዋሚዎች በአስተዳደሩ ውስጥ ያለውን ሙስና በማንሳት ነበር ዘመቻቸውን የሚያካሂዱት። አሁን ግን እኒህ ሰው ዋነኛና ቀዳሚ ተወዳዳሪ አድርገው ብቅ አሉ። ሁለቱም ተፎካካሪዎች ግን የተራውን ታንዛኒያዊ ዜጋ ሕይወት ለማሻሻል ቃል እየገቡ ናቸው ይላሉ የአሜሪካ ዩኒቨርሲቲ ፕሮፌሰሯ ለባስ። ሁለቱም ተወዳዳሪዎች በአገልግሎት መስጫው ዘርፍ ያላቸውን ራእይ ነው የሚናገሩት፤ በንጹህ ውሃ አቅርቦት፣ በትምህርት ወይም በመንገድ ስራና በኤሌክትሪክ ኃይል አቅርቦት። በአጠቃላይ የመራጩን ህዝብ የልብ ትርታ በሚስብ መልኩ ነው የቀረቡት። ሎዋሳ ጠቅላይ ሚኒስትር ስለነበሩ በአሁኑ ወቅት ለመራጩ ህዝብም የሚያቀርቡት ያኔ የሰሩትን ሊሆን ይችላል ይላሉ ፕሮፌሰር ሌባስ ያም እንደ ግድብ ሥራና የውሃ አቅርቦትን የመሰለ ማለት ነው። ያም ሆነ ይህ በታንዛኒያዋ ምርጫ አሁንም ሌላ ለትንቢት አስቸጋሪ የሆነ ሂደት ይስተዋላል። ድምፅ ሰጪዎች ወደ ምርጫ ጣቢያዎቹ የሚያመሩት እንደ አውሮፓ አቆጣጠር በመጪው ጥቅምት 25 ቀን መሆኑም ታውቋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ቆንጂታ የነን። እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር እንቆያለን። አሁን ደግሞ ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ። አቶ ሙሉጌታ ሉሌ፣ እንዲሁም አምባሳደር ዘውዴ፣ እንዲሁም አቶ አብይ ሰሎም ና ኮሎኔል ባጃን የመሰለ ኢትዮጵያን ገናና ሰዎችን ኢትዮጵያ አታለች። በዚህ ጥልቅ ሀዘን የተሰማችሁ ቤተሰቦችም ሆናችሁ እንዲሁም የስራ ባልደረቦች ና አፍቃሪዎች ሁሉ እጅግ መሪድ ሀዘን ነውና፣ እግዚአብሔር መጽናናትን ይስጣችሁ። እነኝንም ኢትዮጵያን ና ሀገራቸውን የሚወዱ ኢትዮጵያኖች አምላካችን መንግስተ ስማያትን ያዋርስልን። መቸስ አቶ ሙልጌታ እንደተናገሩት የኢትዮጵያ ትንሣኤ ደርሷል። በጣም በጣም ሚያሳዝን ነው። ኢትዮጵያን የሚወዱ ታላላቅ ሰዎችን እያጣች ነው ኢትዮጵያ። ኢትዮጵያና ህዝባኑ እግዚአብሔር ይባርክ። ይች አመሰግናለሁ። ሙሉ ጌታ ሉሌ አቶ ዘውዴ ረታ ምን ነው መጥፋታቸው? እንደው በጭምታ ከአሜሪካ እንግሊዝ ድንገት ተጠራርተው ጋዜጠኞች ሄዱ ይሄን አለምትተው ምክክራችሁን አንድም ሰው ሳያውቀው ስትሰወሩበት ዓለምን ደነቀው። ሙሉ ጌታ ሉሌ እስቲ ልጠይቅህ የሀገር ክን በደል ለዓለም አስታውቀህ ብታጣ የሚሰማህ በኖርክበት ምድር ልታመለክት ነው ለአንድዬ ለጊዜር እንደዚህ ተጣድፈህ የሄድከው ድንገት ለፈጠራት አምላክ አቤት ለማለት የደረሰባትን ሰቆቃ መከራ ለሰማዕታት ሂደህ ልታወራ ለመይሳው ካሳ ላሉላ አባ ነጋ፣ ጀግኖችን ሰብስበህ ዜና ልታወጋ ልትነግራቸው ነው ልትቀሰቅሳቸው መቃብር ፈንቅሎ እንዲመጣ አጽማቸው! መላእክታን ሁሉ በአንድ ላይ ሰብስበህ ኢትዮጵያን ለአንድ አፍታ እስቲ ጎብኟት ብለህ ልትጠይቃቸው ነው ልትማጸናቸው። ወደ ወድ አገርህ እንዲዞራይ ናቸው። ከአንድዬ ተልከው ከንፈው እንዲመጡ ግፈኛን በተራ እያዩ እንዲቀጡ የታሪክ ጸሐፊው አቶ ዘውዴ ረታ፣ ጀግናው ጋዜጠኛ ሉሌ ሙልጌታ በደሏን ስቃዋን፣ አስረዱ በተርሳ ሰለሞን አባተ ሶስት ምሁራንን አቅርበህ ጥሩ ጥያቄዎች አቅርበህ ነበረ እና ሲመልሱም በጣም ቆንጆ አመላለስ ነበረ። የመልሱ የነበሩት በተለይ በርሳሳት ዶክተር ጨኔ ድምስ የሚባሉ ምሁር ድህነትን መጥፋት አይቻልም፣ ረሀብን ግን መጥፋት ይቻላል ላሉት አባባል ቀልቤን ስቦታል። ምክንያቱም እውነታቸውን ነው። አሁን እኔ ባለሁበት ሀገረ ካናዳ በረንዳ ዳሪዎች አሉ። ጦሙን የሚያደር በረንዳ ዳሪ የለም። ባይሆን ሸልተሮች አሉ ወይ የሚበላባቸው ቦታዎችም አሉ፣ ሄደው ሊበሉ ይችላሉ። ሀገራችን ግን ገና ረሃቡ ስላለ በረንዳ ዳሪዎች ራሳቸው ምን ሆነው እንደሚያድሩ እነሱ ራሳቸው ነው የሚያውቁት። በአጠቃላይ የዶክተር ጫኔ ደምስ አባባል በጣም በጣም ተቀብያዋለሁ። እንደዚህ አይነት ምሁራዊ ገለጻ በጣም አስፈላጊ ነው። በጣም አመሰግናለሁ። አድማጮቻችን፣ ለተሳትፏችሁ በጣም እናመሰግናለን። የነጻ አስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት እናበረታታለን። ዝግጅታችን ይቀጥላል። አሁን ወደ ሁለተኛው ክፍለ ጊዜ መሸጋገራችን ነው። ሐኪሞን ይጠይቁ ይቀድማል። ሐኪሞን ይጠይቁ ለምሽቱ በኢትዮጵያውያን ማኅበረሰብ ውስጥ ከዚህ ቀደም ከነበረው በበዛ ሁኔታ እየታየ መምጣቱ በሚነገርለት ድንገተኛና አደገኛ የጤና ሁከት ዙሪያ የተጀመረ ተከታታይ ቃለ ምልልስ ነው ይዞ የቀረበው። በሕክምናው አጠራር በእንግሊዝኛው ስትሮክ በመባል የሚታወቀው ይህ የጤና ሁከት ውስብስብ ችግሮችን የሚያስከትልና አጣዳፊ የሕክምና እርዳታ የሚሻ ነው። የህሙማኑን ምንነት ጨምሮ ለህመሙ ሊያጋልጡ የሚችሉ ሌሎች የጤና እክሎችና ከመከሰቱ አስቀድሞ ለመከላከል እስከሚያስችሉ ጥረቶች ድረስ ያለውን የባለሙያ ትንታኔ በቀደሙት ፕሮግራሞቹ ያስተናገደው ሐኪሙን ይጠይቁ በምሽቱ ቅንብሩ የህክምና አማራጮቹን ይመረምራል። ዶክተር ዳንኤል ተስፋዬ የነርቭና የአንጎል አማካሪ ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ ዶክተር ዳንኤል ተስፋዬ በድጋሚ ለጊዜው አመሰግናለሁ። አቶ አሉላ በጣም አመሰግናለሁ እኔም በዚህ በተከታታይ ዝግጅታችን በህክምና ቋንቋ በእንግሊዝኛ ስትሮክ በመባል የሚታወቀውን ድንገተኛና አደገኛ የህመም ሁኔታ አስመልክቶ የህክምና አማራጮቹን እንመልከት። አንድ ሰው ለዚህ አደጋ ከተጋለጠ በኋላ እነኛ ቀደም ብሎ ያነሷቸው ለመከላከል ሊያግዙ የሚችሉ አማራጮች በተግባር ባልዋሉበት አንድ ሰው ለአደጋው ከተጋለጠ በኋላ ምን አይነት አማራጮች ይኖሩታል? በጣም ሰፊ ጥያቄ ነው። አሉ ላይ ይህንን ነገር ሰፋ ባለ መልኩ ለማሳየት ሞክራለሁ። እንዳልከው ስትሮክ ድንገተኛና ቀስበታዊ አደገኛ በሽታ ስለሆነ በመጀመሪያ ደረጃ ይህ ስትሮክ በደም መፍሰስም ቢሆን የአንጎል አርተሪዎች የደም መቀጃ ቧንቧዎች በመዘጋትም ቢሆን የመጀመሪያው ድንገተኛ ነፍስ የማዳን ጥረቶች ሊኖሩ ይችላል። የመጀመሪያው ብዙ ጊዜ በዚህ ስትሮክ በሚጠቃበት ጊዜ የብዙ ሰዎች የደም ግፊት እጅግ በጣም ከፍተኛ ይሆናል። ያ መስተካከል ይኖርበታል። የአየር መተላለፊያ ቱቦዎች ሰርኪሌሽን ወይም የደም ዝውውርም በአጠቃላይ በትክክለኛ መታሰብና እርምጃ የሚወሰድበት ሁኔታ ሊሆን ይችላል። ይህ እንግዲህ በኢመርጀንሲ ደረጃ ነው የማስረዳ፣ በድንገተኛ ሕክምና የሚሰጠው በድንገተኛ ሕክምና በሰለጠነው ሀገር። አንዳንድ ሰዎች መተንፈስ ሊያቅታቸው ስለሚችል ወይም ትንፋሽን የሚቆጣጠረው የአንጎል ፓርት ደግሞ ከተጠቃ መተንፈስም ስለሚያቅት ይሄ በቱቦ መተንፈስ በአርቲፊሻል ዘዴ በህክምና ሰዎች እንዲተነፍሱ ተነፍሱ ማድረግ። ብዙ ጊዜ ደግሞ በስትሮክ በሚጠቁ ሰዎች የልብ መጎዳት ይኖራል። ብዙ ጊዜ የልብ ሪስም ወይም የልብ አመታት ቅጥ ሊያጣ ይችላል። ያ መቆጣጠር አለብን። ሞኒተሮች መኖር ይኖርባቸዋል። ድንገተኛ የሆነ ለልብም የሚያስፈልጉ እርዳታዎች ሊኖሩ ይችላቸዋል። ሁለተኛ፣ አንዳንድ ጊዜ ስትሮክ በሚይዝበት ድንገተኛ ጊዜ የአንዳንድ ሰዎች የምግብ ወይ ራሱ ምራቅም ወይም ሌሎች ነገሮች ወደ ሳንባ ሊሄዱ እና ከፍተኛ አደጋ ሊፈጠር ይችላል። ሌላ ምንድን ነው? አኪዩት ስትሮክ ወይም ድንገተኛ ስትሮክ በሚመታበት ጊዜ ሰዎች ሲዥር እንለዋለን የሚጥል በሽታ አይነት ስሜቶች ኖሯቸው እና ያም ከፍተኛ ጉዳት ሊያደርስ ስለሚችል እሱም መቆጣጠር ያስፈልጋል። ሽንት መሽናት ሊያቀት ይችላል፣ ሽንት መውጣት ይኖራል። ኤሌክትሮላይቶች ይዛባሉ ሰውነት ውስጥ፣ እሱም ላይ ቁጥጥር ይደረጋል እና መጠነ ሰፊ ነው። የመጀመሪያ እንግዲህ ይሄ በጥቂት ደቂቃዎች እና ሰዓታት የሚደረገው የነፍስ አድኑ ድንገተኛ ክፍል ውስጥ ያለው የሕክምና ውጤት ይህንን ማስተካከል ይኖርበታል። እንግዲህ ከዛ ቀጥሎ መንስኤውን ስትሮኩን ማከም ነው። ስትሮኩ በደም መፍሰስ የመጣ ከሆነ የቀዶ ጥገና እርምጃዎች ሊያስፈልጉ ይችሉ ይሆናል። ብዙውን ጊዜ ያ በሚኖርበት ጊዜ እንግዲህ ቀዶ ጥገና ሐኪም መኖሯ የሐኪሙ ስራ ወሳኝም ቢሆን ከሰርጀሪው በኋላ ያለው ነገር ነው። ብዙ ጊዜ ሰዎችን ህይወታቸውን የሚቀጥለው ወይ እንትን የሚለው ፖስት ኦፕ ኬር የምንለው ተቀዶ ህክምናው በኋላ ያለ ፈተና ያለው ፈተና እጅግ በጣም ውስብስብና ብዙ ጥንቃቄ የሚፈልጉ ነገሮች አሉ። በአንዳንድ ጊዜ እንግዲህ እኛም ሀገርም ሌላውም ሀገርም ቢሆን ሶስተኛው ዓለም ቢሆን ምናልባት የፈሰሰውን ደም የማውጣት አቅም ሊኖር ይችል ይሆናል። ከዛ በኋላ ግን የሚፈጠሩትን ኮምፕሊኬሽኖች ሞኒተር ማድረግና ያንን ማስተካከል ከፍተኛ ፈተና ሊሆን ይችላል። እንግዲህ ይሄ በደም መፍሰስማ በሚደርሰው የደም መፍሰስ ካልሆነ ደግሞ በመዘጋት ከሆነ የደም ቧንቧ በመዘጋት ከሆነ ደም ቧንቧ በመዘጋት ከሆነ አኪዩት ትሪትመንቶች አሉ። ቲፒኤ የምንለው መድኃኒት አለ። ላለፉት ሀያ ዓመታት በዓለም ላይ በብዛት የምንጠቀምበት ቆይተናል። ይሄ ቲሹ ፕላዝሚኖጅን አክቲቬተር የሚባል መድኃኒት ነው። የዚህ መድኃኒት ዋነኛ ነገሩ ምንድን ነው? የጓጎለውን ደም መበተን እና ያንን ማፍረስ ይሄ እንግዲህ በተለይ አድማጮቻችን ወደዚህ ጥሩ የሕክምና እርዳታ የሚኖሩ ከሆኑ ከዚህ በፊት የገለጽናቸውን አይነት የስትሮክ ስሜቶች ሲኖራቸው በአስቸኳይ ኢመርጀንሲ ሩም መሄድ እና በአራት ሰዓት ውስጥ ወይም በአራት ሰዓት ተኩል ውስጥ ከሆነ ይሄ መድኃኒት ቢሰጥ ከፍተኛ ለውጥ ሊፈጥር ይችላል እና በአውሮፓ፣ በመካከለኛው ምስራቅ፣ በአውስትሬሊያ የሚገኙ አድማጮቻችን ይሄ አይነት ስሜት ከተሰሟቸው በአስቸኳይ የዚህ አይነት ህክምና ወደሚሰጥበት አካባቢ መሄድ ይኖርባቸዋል። አንፎርችነትሊ እኛ ሀገር ካፓሲቲ የለንም፣ ይህን መድኃኒት ለመጠቀምም ዳያግኖዝ ለማድረግም ልምድም ስለሌለን እንግዲህ፣ ወደፊት እንግዲህ ዘመናዊ ፋሲሊቲዎች በሚያድጉበትና አቅም በሚፈቅድበት ጊዜ እንደዚህ አይነት መድኃኒቶች እርግጠኛ ነኝ። የቴክኒክ ቃላት የህክምና ቃላት ስለገቡ ለአድማጮች እንዲያብራሩልን፣ በምርመራው ለማረጋገጥም ሆነ የዚህን ህክምና መስጠት የሚያስችል ሁኔታ በኢትዮጵያ ውስጥ እስካሁን የለም እያሉን ነው። አዎ እስካሁን የለም። አንዳንድ ሆስፒታሎች ካትካን ወይም ኤምአራይ የሚባሉ መሳሪያዎች አሉ። አዲስ አበባ ዩኒቨርሲቲ በድህረ ምረቃ ፕሮግራም ኔውሮሎጂስቶች እያሰለጠነ ነው። እዛም የሰለጠኑ በጣም ጎበዝ ሐኪሞች አሉ። ግን ዋነኛው ነገሩ ምንድን ነው? ይሄ የስትራክቸር እና የፕሮሰስ አለመኖር ነው። እና አንድ ሐኪም ወይም አንድ ካስካን የሚቀይረው ነገር በጣም ትንሽ ነው። ግን ፕሮሰሱ ወደፊት ማለት የህክምናው ማዕቀፍ አጠቃላይ አቅርቦቱ ክትትሉን ለምርመራ የሚያስፈልጉት ሂደቶች በተሟላ መልኩ ስለሌሉ ቀድሞውንም በዛ ፍጥነት ማረጋገጥ ያስቸግራል ህክምናውንም ከዛ በኋላ መስጠት የሚያስችል ሁኔታ መፍጠር አይቻልም ነው የሚሉን ለጊዜው አስቸጋሪ ነው እንግዲህ ወደፊት ከአቅም ግንባታ ጋር እየተስተካከለ የሚሄድ እንደሚሆን ተስፋለኝ ውስብስብ የህክምና ሂደት ክትትል እንደሚፈልግ አስረድተውናል ዶክተር ዳንኤል ሌሎች አማራጮቹንም እንዳልጨረሱ አውቃለሁ ግን በዚህ ሰዓት የሚሰማ በኢትዮጵያ ውስጥ ያለ አንድ ህመምተኛ ከጊዜው አጭርነት ሊደረግ የሚችለው ነገር ውሱን ከመሆኑ አንጻር ምን ሊያደርግ ይችላል? እነኚህ ትልልቅ ምልክቶች በታዩ አራት ሰዓታት ውስጥ የገንዘብ አቅም እንኳን ቢኖረው በሌላ ሀገር ህክምናውን መከታተል የሚያስችል ሁኔታ ጠባብ ይመስላልና ምንድን ነው የሚታየው አማራጭ? ከዛ በመለስ እንግዲህ አረረም መረረም እንደሚባለው አማርኛ አባባል ባለው የህክምና ሚንስ ሆስፒታል ሄደው ሊደረጉ የሚችሉ ሴኮንደሪ ስትሮክ ፕሪቨንሽን እንላቸዋለን ዳግመኛ ስትሮክ እንዳይመጣ ለማድረግ የሚቻሉ ዘዴዎች አሉ። እዛ ላይ ነው እኛ አገር ያለው ህክምና ሊረዳ የሚችለው በአሁኑ ሰዓት። ድንገተኛ የሆነውን ስትሮክ በሙሉ አቅም የማሟላት አቅም ያለ አይመስለኝም። ተሳስቼ ሊሆን ይችላል። በዚህ አጋጣሚ ኢትዮጵያ የሚሰሙ ጓደኞቼ፣ የስራ ባልደረቦቼ ሊያርሙኝ ይችላሉ። ለዛም መንገዱ ክፍት መሆን አለበት። ግን ሴኮንዳሪ ስትሮክ ፕሪቨንሽን የምንለው ነገር አለ። ይሄ ማለት ድጋሚ ስትሮክ እንዳይመጣ ብዙ ጊዜ በስትሮክ የሚጠቃ ሰው ሌላ ስትሮክ በአጭር ጊዜ ውስጥ ይዘዋል። ስለዚህ ያ እንዳይሆን ማለት ደም ብዛትም ማውረድ ስኳርን መቆጣጠር፣ ይሄ በደም ቱቦ መዘጋት ከሆነ ደግሞ መድኃኒቶች አሉ ለዛ የሚያገለግሉ። በደም መፍሰሱ ደግሞ ከሆነ የቀዶ ጥገና አማራጮችም ኮንሰርቨቲቭ ማየትም አጋጣሚ ሊኖር ይችላል። ብዙ ጊዜ ስትሮክ ከተከሰተ በኋላ እኔ እንደ አጋጣሚ ስትሮክ ደርሶባቸው ከኢትዮጵያ ውጭ ያየኋቸው ሰዎች አሉ ለሕክምና መጥተው ብዙ ጊዜ ስትሮክ ከተከሰተ በኋላ ያን ያህል ብዙ ውጪ አድርጎ ከፍተኛ ማን ነው ነዋይ ገንዘብ አውጥቶ ሌላ ሀገር የሚሄዱ እና በዛ የሚገኘው ቤኔፊት እምብዛም ላይ ሆንች እና፣ ይሄ ኮንሲደር መደረግ አለበት። አድማጮች፣ ለዘላቂ ውጤት ታልመው የሚሰጡትን የሕክምናና የማገገሚያ ጥረቶች የሚመለከተው የባለሙያው ማብራሪያ ሳምንት ይቀጥላል። ለአሁኑ ግን ያሉላን እንግዳ ዶክተር ዳንኤል ተስፋይን ለጊዜያቸው እናመሰግናለን። አድማጮች አሁን ወደ ቀጣዩ የማክሰኞ ምሽት መደበኛ ፕሮግራም ንግድና ማህበረሰብ እናልፋለን። የዓለም የገንዘብ ድርጅት አይኤምኤፍ ባለፈው ሳምንት የኢትዮጵያ አመታዊ የምጣኔ ሀብት ይዞታ ግምገማውን ይፋ ሲያደርግ የኢትዮጵያ ምጣኔ ሀብት የ የስምንት ነጥብ ሰባት ከመቶ እድገት ላይ እንደሚገኝ ገልጾ የሀገሪቱ የብድር ጫና እንዳሳሰበው አስታውቋል። በዛሬ የንግድና ምጣኔ ሀብት ዝግጅት የብድር ጫና በዜጎች ኪስ ላይ የሚኖረውን አንድምታ እንመረምራለን። ለመሆኑ የመንግስት ብድር ጨመረ ማለት ምን ማለት ነው? ዶክተር አክሎክ ቢራራ የምጣኔ ሀብት ባለሙያ ናቸው። አቶ አየነው ፈረደ ደግሞ በኢትዮጵያ የንግድ ሚኒስቴሩን ያማክራሉ የንግድ ሚኒስትሩን ያማክራሉ። ሄኖክ ሰማ ጊዜር አነጋግሯቸዋል። ሰላም ጤና ይስጥልን፣ እንደምናመሻችሁ። የንግድና ምጣኔ ሀብት ዝግጅት ተከታታዮች። አይኤምኤፍ በአመታዊ ዘገባው እንዳመለከተው ከሆነ የኢትዮጵያ ምጣኔ ሀብት በዚህ በተያዘው የአውሮፓውያን የበጀት ዓመት በ8 ነጥብ 7 ከመቶ አድጓል። የሀገሪቱ መንግስት ካስቀመጠው የሁለት ዲጂት እድገት አነስተኛ ቢሆንም፣ በተጨማሪ ደግሞ የአሐዙን ተአማኒነት የሚጠራጠሩ የልማት ምጣኔ ሀብት ባለሙያዎች ቢኖሩም እመርታ መኖሩን ግን ሁሉም ወገኖች ይገልጻሉ። መሰብሰብ የተቻለው አሐዝም የሚያመለክተው ይህንኑ ነው። በኢትዮጵያ ምጣኔ ሀብት በተለይ ከፍተኛ ፈተና የሆነው የመንግስቱ የመሠረተ ልማት ግንባታና የምጣኔ ሀብት ድርሻ ማሻቀቡ ነው። የግሉን ዘርፍ ተወዳዳሪነት ይጎዳል። የግሉ ዘርፍ አብሮ ካላደገ ዘለቄታ ያለው ልማት አይመጣም የሚል አስተሳሰብ የሚያቀነቅኑ በርካቶች ናቸው። በአንጻሩ ደግሞ ከአነስተኛ ምጣኔ የሚነሱ ሀገሮች የግሉ ዘርፍ በማይደፍራቸው መሰረታዊ ልማቶች መንግስት ሚና አለው ይላሉ። የሪዮት ዓለም ውይይት ስለሆነ ወደ ዝርዝሩ አንገባም። ዛሬ ይልቅ የኢትዮጵያ የብድር ክምችት በእጅጉ መጨመሩን ነው የዓለም አቀፉ የገንዘብ ተቋም አይኤምኤፍ መግለጹን ተንተርሰን ምን ማለት ነው ጉዳዩስ እንዴት የእርስን ጊዝ ይመለከታል የሚሉ ጥያቄዎች እናነሳለን ሁለት ተንታኞችን ይዣለሁ ቀዳሚው ዶክተር አክሎግ ቢራራ የዓለም ባንክን ጨምሮ ከ ዓመታት በላይ በሌሎች የዓለም አቀፍ የልማት ተቋማት የሰሩ ባለሙያ ናቸው የገንዘብ አቅም የውጭ ምንዛሪ አቅም የሌላቸው ሀገሮች ይበደራሉ በብድር ድጎማ ያደጉ ሀገሮች ብዙ ናቸው የምስራቅ ኤዥያ ሀገሮች በመጀመሪያው እድገት ዘመናቸው ላይ ግን ደግሞ እነሱ ያደረጉት ደግሞ የውስጥ ቁጠባቸውን እያሳደጉ የነፍስ ወከፍ ገቢው እያደገ ተሳትፎ እያደገ ሲሄድ ከውጭ ጥገኝነት ነጻ እየወጡ የሄዱበት ሁኔታ አለ። እኔ በጣም አስጊ ነው ብሎ አይ ኤም ኤፍ የተናገረው ምንድን ነው የብድሩ መጠን አምሳ በመቶ የጠቅላላ ገቢውን አክሏል ባለበት ጊዜ ማን ነው የሚበደር የሚለውን ጥያቄ ነው በአእምሮዬ ለመመርመርና ለመዘገብ እየሞከርኩት። የአይኤምኤፍም ዘገባ ያስቀምጠዋል። ይሄ ሀምሳ ከመቶ አደገ የሚባለው በመንግስቱ ዋስትና የተሰጠበት ብድር ነው። አዎ፣ ምን ማለት ነው መንግስቱ ዋስትና የሰጠበት እንግዲህ ብድር ከውጭ ብድር ሲገኝ ግዴታ መከፈል አለበት። በታዳጊ አገሮች ዋናው የብድር ዋስትና የሚሰጠው መንግስት ነው ይህም አያከራከርም አከራካሪ ሆኖ የማገኘው እና አስጊ ሆኖ የማገኘው ምንድን ነው ማን ነው ይህም ብድር የሚበደረው የሚለው ነው ምክንያቱም ብድሩ መንግስትም ቢበደረው የፓርቲ ድርጅቶችም ቢበደሩት የመንግስት አካል የሚባሉት በኢትዮጵያ ውስጥ አንደኛ ራሱ መንግስት የሚባለው ስቴት ን ገቨርንመንት ሌላው ደግሞ የፓርቲ ኢንዳውመንቶች አሉ። ፓርቲውና መንግስቱ በፍጹም ሊለያዩ አልቻሉም። ኢትዮጵያ ውስጥ አንዱ በጣም አስቸጋሪ ሆኖ የሚያገኘው በትንተና ውስጥ መንግስትን ከኢኮኖሚው የበላይነት ፓርቲውን ከኢኮኖሚ የበላይነት ለመለየት አልቻልኩም ሞክር ያለሁ ሞክራለሁ። ሌሎችም ሞክረዋል። የውጭ ታዛቢዎች ሞክረዋል፣ እኔም ሞክራለሁ። ነገር ግን አልተቻለም። እና መንግስት ተበድሯል ዋስትና ይሰጣል በሚባልበት ጊዜ ይሄ ገንዘብ በኋላ ዙሮ ዙሮ መከፈል የሚከፍለው ማን ነው ብለን ብንጠይቅ የኢትዮጵያ ሕዝብ ነው የሚከፍለው ብንወድም ባንወድም። እንዴት አድርጎ ይከፍለዋል የሚለውን ጥያቄ ለምሳሌ ለማስተናገድ ብንሞክር አንድ ሶስት የሚከፍሉባቸው ዘዴዎች አሉ። አንደኛው ምንድን ነው ኢትዮጵያ ኤክስፖርት ከምታደርገው በምታገኘው ልትከፍለው ትችላለች ብለን ለመናገር እንችል ይሆናል ሁለተኛው ስደተኛው ብዙ ስለሆነ ሬምታንስ የሚባለው ከውጭ ከስደተኛ በሚገኘው ገንዘብ ለመደጎም ይቻላል ለመክፈል ይቻላል የሚል እንትን አለ ሌላው ደግሞ በጣም እኔ አስጊ ሆኖ የማገኘው ምንድን ነው ብድርም በብድር ለመክፈል ይቻል ይሆናል የሚል እንትን ነው ይሄ ከሆነ በጣም አስጊነቱ ምንድን ነው? ደቡብ አሜሪካ የሆነውና በምስራቅ ኤዥያ አንድ ጊዜ በሰማኒያዎቹ የሆነው በአርጀንቲና የሆነው አይነት ሁኔታ፣ አሁን በቅርቡ በግሪስ የሆነው ሁኔታ ኢትዮጵያም ውስጥ ሊከሰት ይችላል ማለት ነው። ይኸው ምንድን ነው? ብድሩ ግዴታ መከፈል አለበት። ብድሩ ለኢንቨስትመንት በሚውልበት ጊዜ ለመሰረተ ልማት ከሆነ ለምሳሌ ለሀዲድ ስራ፣ ለመንገድ ስራ፣ ለሀይል ስራ ማመንጫ ስራ ወዘተ የሚሆን ከሆነ እንግዲህ ተደጋጋፊ የሆነ የኢኮኖሚ የምርት ዘርፍ ከሌለው ይሄዳ ግዴታ መከፈል አለበት ማለት ነው እና ከየት እንደሚመጣ ግልጽ አይደለም። አልሆነልኝም። ሌላው ግን እኔ በጣም አሰቃቂና አስቸጋሪ ሆኖ የስርዓት ወለድ ችግር የማየው ምንድን ነው? የግል ክፍሉ ስ የኢትዮጵያ ምን ሆነ የግል ክፍሉ ለመበደር አይችልም እኮ ማለት ነው። አብዛኛውን ብድር የሀገር ውስጥም ሆነ የውጭ ብድር መንግስትና የመንግስት ድርጅቶች የሚቆጣጠራቸው ድርጅቶች የበላይነቱን ይዘው ግዙፉን ብድር የሚይዙት ከሆነ የግል ክፍሉ ጫጩት እንደሆነ ይቆያል ማለት ነው። ዶክተር አክሎግ ቢራራ የሰጡትን ትንተና ነው ያደመጥነው። እርሳቸው ያነሱትን ነጥብ ይዤ ወደ አዲስ አበባ ደወልኩኝ። የግሉ ዘርፍን የምጣኔ ሀብት ተሳትፎ አስመልክቶ የንግድ ሚኒስትሩን የሚያማክሩት አቶ አየነው ፈረደ የብድሩን ጫና የሚመለከቱት በግሉ ዘርፍ መነጽር ነው። የብድር ጫናው እውነትም አለ፣ ትክክል ነው። የብድር ጫና ይኖራል ስንል ግን መንግስት ካስቀመጠው ፕራሪቲ አንጻር ለእነሱ የተመደበ የብድር እንትን አለ እንዳለ እንደውም በአብዛኛው የእኛ የሀገር ውስጥ ባለ ሀብት ያልተጠቀመበት ይሄ ፕራዮሪቲ የተሰጣቸው የኢንዱስትሪ ዘርፎች የቆዳ እና ቆዳ ውጤቶች፣ ቴክስታይል እና የዚህ የጋርመንት ዘርፍ በእነሱ ላይ የሚሰማሩት የተመደበላቸው ብድር አለ። እዛ ላይ ችግር የለም። አሁን ችግሩ ሌላ ጋር ነው። ከዛ ውጪ ያሉት የብድር አገልግሎት እንደፈለጉ ያገኙ፣ የኢንትረስት ሬቱም ከፍተኛ ነው የሚሆነው፣ ካገኙም ማለት ነው። አስቀድሞ የገለጹት አለ የሀገር ውስጥ የብድር አቅርቦትን በተመለከተ የግሉ ዘርፍ ከባንኮች ሊያገኘው የሚችለው ብድር አነስተኛ በመሆኑ እሱን እንደ ጫና ወስደው ስንነጋገር ነበረ። የዓለም የገንዘብ ድርጅት አይኤምኤፍ ባለፈው ሳምንት ባወጣው መረጃ መንግሥቱ ዋስትና የሰጠው የብድር መጠን ማለትም ለሰፋፊ የመሰረተ ልማት ግንባታዎች የሚውለው ከአገራዊ ምርት ወይም ጂዲፒ አምሳ ከመቶ እንደሆነ ነው ድርጅቱ የገለጸውና ይሄ ደግሞ ያሳስበኛል ነው የሚለው ስለዚህ አጠቃላይ የሆነው መንግስቱ የሚበደረው ብድር ነው አይምኤፍ አሳስቦኛል እያለ ያለው እንዴት ያዩታል እርሱንስ ልክ ነው እሱ መሰረተ ልማቱን የግሉ ዘርፍ ስለማይገባበት እኔ ልግባበት ብሎ መንግስት ስለገባ በዛ ኢንቨስትመንት ላይ የሀገር ሀብት በከፍተኛ ደረጃ ሄዷል እሱን አምናለሁ ይሄ ሲሆን ደግሞ በግል ለግል ዘርፍ በሚሰጠው ብድር ላይ ጫና አምጥቷል ይሄ ትክክል ነው አቶ አየነው ፈረደን አመሰግናለሁኝ። የኢትዮጵያ የገንዘብና የኢኮኖሚ ልማት ሚኒስትር ዴኤታ ዶክተር አብርሃም ተከስተ ለሪፖርተር ጋዜጣ በሰጡት መግለጫ የሀገሪቱ መንግስት የሚበደረው ገንዘብ ጥቅስ በምርታማ መስኮች ላይ እየዋለ ይገኛል። መንግስት ወደፊት የግሉን ዘርፍ የሚጠቅሙ የልማት ስራዎች ላይ ኢንቨስት እያደረገ እንደሚገኝም ገልጸዋል። ስለዚህ የብድሩ ጫና መጨመር በመሰረተ ልማት ግንባታ ላይ በመዋሉ አያሳስበኝም ሲሉ ገልጸዋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማ ጊዜር ነኝ። በቀጣዩ ሳምንት በሌሎች የንግድና ምጣኔ ሀብት ዝግጅቶች እንገናኛለን። እስከዛው መልካም ሳምንት። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ማንም ሰው ከሁለት የስልጣን ዘመን በላይ ፕሬዝዳንት ሆኖ ሊመረጥ አይችልም። እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዝዳንት ወይም ተጠባባቂ ፕሬዝዳንት ሆኖ ከሁለት ዓመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የስልጣን ዘመን በላይ ለዚያ ስልጣን ሊመረጥ አይችልም። የዩናይትድ ስቴትስ ህገ መንግስት ሀያ ሁለተኛው ማሻሻያ ነው ይህንን የሚደነግገው የስልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው የዛሬው ርዕስ አንቀጽም ይህንኑ በኢትዮጵያ የዘመን አቆጣጠር የካቲት 20 1943 ዓ ም በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው። ይህ ማሻሻያ ይላል፣ ርዕስ አንቀጹ ሪፐብሊኩ ከተመሠረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የሥልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ። በመስከረም 1780 ዓመተ ምሕረት አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ሕገ መንግሥት ለፕሬዚደንት የሥልጣን ዘመን ገደብ አልቆረጠም ነበር። ይሁን እንጂ አንድ በሕዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል። የነጻነት አዋጁ ዴክለሬሽን ኦፍ ኢንዲፔንደንስ ይባላል። ጸሐፊ ቶማስ ጄፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር። የማልወደው ነገር አሉ ጄፈርሰን፣ አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ በተለይ የፕሬዝዳንቱ መዘለሉ ነው። የመጀመሪያው የዩናይትድ ስቴትስ ፕሬዝዳንት ጆርጅ ዋሽንግተን የራሳቸውን የሥልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታወሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዝዳንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን አመልክቷል። 32ኛው ፕሬዚደንት ቴዎዶር ዴላኖር ሩዘቬልት በ1933 ዓ ም ለሦስተኛ ጊዜ እንደገና ደግሞ በ1937 ዓ ም ለአራተኛ ጊዜ እስከተመረጡበት ዘመን ያ የጆርጅ ዋሽንግተን ባህልና አርአያነት ጸንቶ ኖረ ዘመናቱ በኢትዮጵያ አቆጣጠር ናቸው ሩዘቬልት በዚያው ለአራተኛ የሥልጣን ዘመን በተመረጡበት በ1937 ዓ ም ወርሃ ሚያዚያ ሲያርፉ ሰዎች በተከታታይ እየተመረጡ የርዕሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ ይላል ርዕሰ አንቀጹ። ፕሬዚደንት ባራክ ኦባማ ሐምሌ 21 2007 ዓ.ም አዲስ አበባ አፍሪካ ኅብረት መድረክ ላይ ቆመው እንዲህ አሉ። የደቡብ አፍሪቃው ኔልሰን ማንዴላና የአሜሪካው ጆርጅ ዋሽንግተን ፕሬዝዳንት ሆነው በሰሩት ብቻ ሳይሆን ስልጣን ለመልቀቅና ሰላማዊ የሥልጣን ሽግግር እንዲኖር ባሳዩት አርአያነት ዘላቂ አሻራቸውን አውርሰውን አልፈዋል። ርዕስ አንቀጹ መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገኛለን። እስከዚያው ሰለሞን ክፍሌና ቆንጂት ታየነን። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ። Thank